ሰብስቲቱሽን ድሪልስ። ሆቴሉ ሩቅ ነው። ቅርብ። ሆቴሉ ቅርብ ነው። በስተግራ። ሆቴሉ በስተግራ ነው። በስተቀኝ። ሆቴሉ በስተቀኝ ነው። እዚህ። ሆቴሉ እዚህ ነው። እዚያ። ሆቴሉ እዚያ ነው። በጣም ሩቅ። ሆቴሉ በጣም ሩቅ ነው። በጣም ቅርብ። ሆቴሉ በጣም ቅርብ ነው። ደህና። ሆቴሉ ደህና ነው። ጥሩ። ሆቴሉ ጥሩ ነው። በጣም ጥሩ። ሆቴሉ በጣም ጥሩ ነው። ባቡር ጣቢያው ሩቅ አይደለም። ቅርብ ባቡር ጣቢያው ቅርብ። አይደለም። በስተግራ። ባቡር ጣቢያው በስተግራ። አይደለም። በስተቀኝ። ባቡር ጣቢያው በስተቀኝ። አይደለም። እዚህ። ባቡር ጣቢያው እዚህ። አይደለም። እዚያ። ባቡር ጣቢያው እዚህ። አይደለም። በጣም ሩቅ። ባቡር ጣቢያው በጣም ሩቅ። አይደለም። በጣም ቅርብ። ባቡር ጣቢያው በጣም ቅርብ። አይደለም። ደህና። ባቡር ጣቢያው ደህና። አይደለም። ጥሩ ባቡር ጣቢያው ጥሩ አይደለም በጣም ጥሩ ባቡር ጣቢያው በጣም ጥሩ አይደለም አሜሪካን ኤምባሲ ፊት ለፊት ደህና ሆቴል አለ እዚያ እዚያ ደህና ሆቴል አለ እዚህ እዚህ ደህና ሆቴል አለ። በስተቀኞ በስተቀኞ ደህና ሆቴል አለ። በስተግራዎ በስተ ግራኦ ደህና ሆቴል አለ። ባቡር ጣቢያው ፊት ለፊት ባቡር ጣቢያው ፊት ለፊት ደህና ሆቴል አለ። እዚህ ደህና ሆቴል የለም። እዚያ እዚያ ደህና ሆቴል የለም። አሜሪካን ኤምባሲ ፊት ለፊት አሜሪካን ኤምባሲ ፊት ለፊት ደህና ሆቴል የለም። በስተቀኝ በስተቀኝ ደህና ሆቴል የለም። በስተግራ በስተግራ ደህና ሆቴል የለም። በስተግራ በስተግራ ደህና ሆቴል የለም። በስተግራዎ በስተግራዎ ደህና ሆቴል የለም። በስተቀኝዎ። በስተቀኘው ደህና ሆቴል የለም። ጤና ይስጥልኝ። እንደምን አደሩ? ደህና፣ እግዚአብሔር ይመስገን። እባክዎ አንድ ደህና ሆቴል የት አለ? ደህና ሆቴል አሜሪካን ኤምባሲ ፊት ለፊት አለ። ሆቴሉ ሩቅ ነው? የለም፣ ሩቅ አይደለም። አማርኛ አውቃሉ? አዎ ትንሽ አውቃለሁ። ምን አሉ? ምንም አላልሁ። ባቡር ጣቢያው እዚያ ነው? የለም፣ እዚያ አይደለም። አሜሪካን ኤምባሲ ከዚህ ሩቅ ነው? ሩቅ አይደለም። ቅርብ ነው። በጣም ጥሩ አማርኛ አውቃሉ? የለም፣ በጣም ጥሩ አይደለም። ከዚህ በስተግራ ምን አለ? አንድ በጣም ጥሩ ሆቴል አለ። ከዚህ በስተቀኝ ምን አለ? ከዚህ በስተቀኝ አንድ ኤምባሲ አለ። ባቡር ጣቢያው ሩቅ ነው? አዎ፣ በጣም ሩቅ ነው። ሆቴሉ ትንሽ ነው? አዎ፣ በጣም ትንሽ ነው። ባቡር ጣቢያው የት አለ? አሜሪካን ኤምባሲ ፊት ለፊት አንድ ባቡር ጣቢያ አለ። ከዚህ ሩቅ ነው? የለም፣ ሩቅ አይደለም፣ ቅርብ ነው። አሜሪካን ኤምባሲ የት ነው? አላውቅም። This is the end of unit 2.